በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ መሆኑንና አገሪቱ በአሁኑ ወቅት በድርቅ፣ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች ሳቢያ ፈተና እንደ ገጠማትም በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ አስታውቋል። መለስካቸው አመሃ ዝርዝሩን ይዟል። በእንግሊዝኛ አጠራሩ አጽሮት ኦቻ የተሰኘው ይኸው የመንግስታቱ ድርጅት አካል ይፋ ያደረገው መግለጫ በፍጥነት የሚለዋወጠው የሀገሪቱ ሰብአዊ ሁኔታ በተመጣጣኝ መልኩ ተለዋዋጭ የመፍትሄ ዘዴዎችን ይጠብቃል ይላል። ይሄ የሁኔታዎች በፍጥነት መለዋወጥ የባሰበት እንደ አውሮፓውያኑ ዘመን አቆጣጠር ከ2017 መጀመሪያ ወራት አንስቶ እንደሆነም መግለጫው ይጠቁማል። በእነዚህ ወራት አገሪቱ በድርቅ በጎርፍና በተለያዩ ማኅበረሰቦች መካከል በሚነሱ ግጭቶች ሳቢያ ለከፍተኛ ፈተና ተጋልጣለች። ሰብአዊ ድጋፍ ሰጪ አካላት ከመንግሥት ጋር በመተባበር ለፈጣንና ተለዋዋጭ ሰብአዊ ሁኔታዎች የሚመጥኑ ሀብትና የሰው ኃይል ለመመደብ በመሞከር ምላሽ እየሰጡ ናቸው ሲል የውጫ መግለጫ ያስረዳል። ይሁንና በፍላጎትና በአቅርቦት መካከል ያለውን ገደል በማሳየት ሀገሪቱ የተጋፈጠችውን ተግዳሮት በዝርዝር ያስረዳል መግለጫው። ባለፈው ነሐሴ ወር መጀመሪያ ላይ ይፋ የሆነው የመንፈቅ ዓመቱ የሰብአዊ ፍላጎቶች ሰነድ እንደሚያመለክተው በጥር ወር የዕለት የምግብ እርዳታ የሚጠብቁ ዜጎች ቁጥር አምስት ነጥብ ስድስት ሚሊዮን የነበረ ሲሆን ይሄ በጥቂት ወራት ወደ ስምንት ነጥብ አምስት ሚሊዮን ከፍ ብሏል። በዚህ ላይ ደግሞ ሶስት ነጥብ ስድስት ሚሊዮን ሕፃናት፣ ነፍሰ ጥሩና የሚያጠቡ እናቶች ተጨማሪ ምግብ ይሻሉ። አስር ነጥብ አምስት ሚሊዮን የሚሆኑ ሰዎች ንጽህናው የተጠበቀ የመጠጥ ውሃ አያገኙም። 225 ሚሊዮን ቤተሰቦች በሕይወት ላሉ የቤት እንስሳታቸው የመኖ ድጋፍ ይጠብቃሉ። ድጋፍ ሰጭ አጋሮች እንደሚገምቱት ከሆነ እስከ መጪው ታሕሳስና ጥር ወር ድረስ 376,000 የሚያህሉ ሕፃናት በተመጣጠነ ምግብ እጥረት ምክንያት በእጅጉ ይጎዳሉ። በእነዚህ ሁሉ ምክንያቶች የተፈጠሩትን የሰብአዊ ሁኔታዎች ፍላጎቶች ለማሟላት 1.259 ቢሊዮን የአሜሪካ ዶላር ወይም ከ34 ቢሊዮን ብር የማያንስ ገንዘብ ያስፈልጋል። ይህ ከወራት በፊት ከተያዘው በ311 ሚሊዮን ዶላር ልዩነት አለው። የወቻ መግለጫ አክሎ እንደሚዘረዝረው ባለፈው መስከረም ወር በተፈጠረው ግጭት ሳቢያ አያሌ ሰዎች ከቀያቸው ተፈናቅለዋል። በዚህ ምክንያት ደግሞ የአጣዳፊ ተቅማጥና ትውከት ወረርሽኝ ስጋት ተከተለ ለዚህ ስጋት ምላሽ ለመስጠትም ተጨማሪ ሀብትና የሰው ኃይል አስፈልገዋል ሲል በተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ መግለጫ ይተነትናል በተጨማሪም በአፋር በአማራ በጋምቤላና ሶማሌ ክልሎች በሚገኙ ታላላቅ ተፋሰሶች በተከሰተው ጎርፍ ሳቢያ ጉዳት የደረሰባቸውን ሰዎች በበቂ ሁኔታ ለመርዳት መንግስትና አጋር ሰብአዊ ድርጅቶች ከባድ ፈተና እንዳጋጠማቸው መግለጫው ይናገራል። ከነሐሴ ወር መጨረሻ ሳምንት ጀምሮ በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ውስጥ የተፈጠሩ ግጭቶችን ተከትሎ የተከሰቱትን የተለያዩ መልክ ያላቸውን ችግሮችም ይዘረዝራል። ቢያንስ 22663 ሕፃናት በሀገሪቱ በተከሰተው የጎርፍ አደጋ ትምህርታቸው ከባድ ፈተና አጋጥሞታል። 65228 ሕጻናት በኦሮሚያ፣ 44350 ሕጻናት በሶማሌ ክልል በተፈጠረው ግጭት ምክንያት ተመሳሳይ ችግር አጋጥሟቸዋል። መንግሥትና አጋር ሰብአዊ ድርጅቶችም ፈተናዎቹን ለመቋቋም ያከናወኗቸውን ተግባራት መግለጫው አመልክተዋል። በዚህ አኳያም በየዘርፉ ያለውን ፍላጎትና ምላሽ ለመስጠት የሚያስፈልገውን የሀብት መጠን በማሳየት በእጅ ያለውን የሀብት መጠንና ተፈላጊውን በማነጻጸር ሀገሪቱ ያጋጠማትን ተግዳሮት በዝርዝር አሳይቷል መግለጫው የመንግሥት አካላትና አጋር የሰብዓዊ ድርጅቶች የሥራ ቡድን ውጤት እንደሆነም ኦቻ አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ